Foreign Service Institute, Amharic Basic Course, Unit 32 Basic Sentences for Learning. Isat that? Inde am no. In day? If you have to sit አቃጠለ፣ ማቃጠል፣ ያቃጥላል። ምን አይተው እንደ እሳት የሚያቃጥልበት ወራት ገና ይመጣል። ባሰ፣ መባስ፣ ይብሳል። ማለትህ ነው። ከዚህ የሚብስ ጊዜ አለ ማለት ይህ ነው? በጣም እንጂ። ታዲያ ሰው እንዴት መኖር ይችላል? ስስ በዚህ ወራት ውስጥ ሕዝቡ ስስ ልብስ መልበስ ይጀምራል። በስስ ልብስ ብቻ የሙቀቱን ጊዜ ካሳለፉትስ ደህና ነው። እኔስ ከውሃ ውስጥ የምወጣ አይመስለኝም። መግረም ይገርመኛል። ከቆዩበት ማንኛውም ነገር ይለመዳል። ለምሳሌ እኛ ስለ እናንተ አገር ብርድ ስናስብ እንዴት እንደምትኖሩ ይገርመናል። ልምድ ልማድ ወባ እውነትም የልምድ ነገር ሳይሆን አይቀርም። ለመሆኑ ወባውስ እንዴት ነው? አንድ ጊዜ በጣም መጥፎ ነበር ይላሉ፣ አሁን ግን ደህና ነው። እርዳታ። አቶ ከበደ ስለ እርዳታ ሁሉ በጣም እናመሰግንሃለን። ብቅ ማለት ምናልባት ወደ አዲስ አበባ ብቅ የምትል እንደሆን አድራሻችን አሜሪካን ኤምባሲ ነው። በቅርብ ጊዜ ውስጥ ለመሄድ አስባለሁና እንደ ደረስኩ እጠይቃችኋለሁ። እንዳትረሳ። በላሁን ጤና ይስጥልኝ። መልካም ጉዞ። ፎር ፍሎንስ እቤት ውስጥ እንዴት አለምነው? እባክህ ውጪውን ማሳት አይደለም እንዴ? ምን አይተው፣ እንደ እሳት የሚያቃጥልበት ወራት ገና ይመጣል። ከዚህ የሚብስ ጊዜ አለ ማለትህ ነው? በጣም እንጂ። ታዲያ ሰው እንዴት መኖር ይችላል? በዚህ ወራት ውስጥ ህዝቡ ስስ ልብስ መልበስ ይጀምራል። በስስ ልብስ ብቻ ን ጊዜ ካሳለፉት ደና ነው። እኔስ ከውሃ ውስጥ የማወጣ አይመስለኝም። ከቆዩበት ማንኛውም ነገር ይለመዳል። ለምሳሌ እኛ ስለ እናንተ አገር ብርድ ስናስብ እንዴት እንደምትኖሩ ይገርመናል። እውነትም የልምድ ነገር ሳይሆን አይቀርም። ለመሆኑ ወባውስ እንዴት ነው? አንድ ጊዜ በጣም መጥፎ ነበር ይላሉ፣ አሁን ግን ደህና ነው። አቶ ከበደ ስለ እርዳታ ሁሉ በጣም እናመሰግንሃለን። ምናልባት ወደ አዲስ አበባ ብቅ የምትል እንደሆን አድራሻችን አሜሪካን ኤምባሲ ነው። በቅርብ ጊዜ ውስጥ ለመሄድ አስባለሁና እንደ ደረስኩ ጠይቃችኋለሁ። እንዳትረሳ በላሁን። ጤና ይስጥልኝ። መልካም ጉዞ። እቤት ውስጥ እንዴት አለም ነው? እባክህ፣ ውጭውም እሳት አይደለም እንዴ? ምን አይተው፣ እንደ እሳት የሚያቃጠልበት ወራት ገና ይመጣል። ከዚህ የሚብስ ጊዜ አለ ማለትህ ነው? በጣም እንጂ። ታዲያ ሰው እንዴት መኖር ይችላል? በዚህ ወራት ውስጥ ህዝቡ ስስ ልብስ መልበስ ይጀምራል። በስስ ልብስ ብቻ የሙቀቱን ጊዜ ካሳለፉትስ ደህና ነው እኔስ ከውሃ ውስጥ የመውጣ አይመስለኝም። ከቆይበት፣ ማንኛውም ነገር ይለመዳል። ለምሳሌ እኛ ስለ እናንተ አገር ብርድ ስናስብ እንዴት እንደምትኖሩ ይገርመናል። እውነትም የልምድ ነገር ሳይሆን አይቀርም። ለመሆኑ ወባውስ እንዴት ነው? አንድ ጊዜ በጣም መጥፎ ነበር ይላሉ፣ አሁን ግን ደህና ነው። አቶ ከበደ ስለ እርዳታ ሁሉ በጣም እናመሰግንሃለን። ምናልባት ወደ አዲስ አበባ ብቅ የምትል እንደሆን አድራሻችን አሜሪካን ኤምባሲ ነው። በቅርብ ጊዜ ውስጥ ለመሄድ አስባለሁና እንደ ደረስኩ ጠይቃችኋለሁ። እንዳትረሳ። በል አሁን ጤና ይስጥልኝ። መልካም ጉዞ